የሞባይል ካርድ ሞልታችሁ ወዴት እንደሄደ ሳታውቁ በየጊዜው እየቆረጠባችሁ ከተቸገራችሁ አሁን በማሳያችሁ ኮድ ለአንዴና ለመጨረሻ ጊዜ ማቋረጥ ትችላላችሁ። ከዛ በፊት ይሄን ቪዲዮ ሦስት ጊዜ ኮፒ ሊንክ በማድረግና የፕላስ ምልክቷን በመንካት ፎሎ ማድረግ አትርሱ። በቀጥታ ወደ ስልካችሁ መደወያ ላይ ከገባችሁ በኋላ ልክ እንደዚህ ኮከብ 900 መሰላል አርጋችሁ ትደውላላችሁ። ከዛም እዚህ ጋር ከሚመጡላችሁ አማራጮች ውስጥ አንድ ቁጥር ላይ አርጋችሁ በምትልኩበት ጊዜ ምን ምን ላይ ተመዝግባችሁ እንደሆነ ያመጣላችኋል። ከዛም ሶስት ቁጥር ላይ አርጋችሁ በምትልኩበት ጊዜ ሙሉ በሙሉ ያቋርጥላችኋል። ከዚህ በኋላ አይቆርጥባችሁም ማለት ነው። ፎሎ ማድረግ አትርሱ።